የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም በመግለጫቸው 82340 በላይ ኢትዮጵያውያን ለመመለስ መመዝገባቸውን እና በቀሪው ጊዜ ለመመለስ መንግስት አስፈላጊውን ሁሉ ቢያደርግም በጊዜ ገደቡ እነዚህን አጓጉዞ ለመጨረስ እንደሚከብድ ተናግሯል። አቶ መለስ አያይዘውም ኢትዮጵያ ለስደተኞች በሯን ክፍት አድርጋ በማስተናገዷ እውቅና ለመስጠት የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኃላፊዎች በሚገኙበት ሰኔ 13 ዓለም አቀፍ የስደተኞች ቀን በኢትዮጵያ እንዲከበር መወሰኑንም አክለው ገልጸዋል። በጥያቄና መልስ ጊዜ የኢትዮጵያ አየር መንገድ ትኬት በግማሽ ቀንሻለው ቢልም ሳውዲ የሚኖሩ ኢትዮጵያውያን ለዶይቼ ቨለ በሰጡት አስተያየት የለም ሀቅ አይደለም ብለውናልና ይህን ያስታርቁልን። የኤርትራ መንግስት የድንበር ላይ አምባጓሮ በዘላቂነትን ለመፍታት መንግስት አዲስ ፖሊሲ ለመንደፍ ጥናት እያካሄደ መሆኑን ገልጿል። ጥናቱ የት ደረሰ? ጥናቱ የሚያካሄደው አካልስ ማን ነው ተብሎ ከዶች የበለለ ቀረበ ጥያቄ ቃል አቀባዩ አቶ መለስ አለም ተከታዩን ብሏል። የአየር ትኬቱን በተመለከተ የኢትዮጵያ አየር መንገድ ይፋ ያደረገው መረጃ ስላለ እሱን መውሰድ ጠቃሚ ነው። ቀደም ሲል ከነበረው በግማሽ በመቀነስ ለዜጎች አገልግሎት እየሰጠ ነው። በነገራችን ላይ የኢትዮጵያ አየር መንገድ የቢዝነስ ተቋም ነው። እንደዛም ቢሆን ግን ማህበራዊ ኃላፊነት አለበት። ማህበራዊ ኃላፊነት ስላለበት ዜጎችን ወደ ሀገራቸው በመለስ ረገድ ግንባር ቀደም ሆኖ እየሰራ ነው። የዋጋ ማስተካከል ብቻ ሳይሆን የትኬት ቢሮዎችንም ቁጥር ጨምሯል። የበረራ አድማሱንም ለማስፋት ሞክሯልና የተባለው አስተያየት ብዙም ተገቢ አስተያየት መስሎ አይታየኝም ከኤርትራ ጋር በተያያዘ ጥናት በከፍተኛ የመንግስት አመራር ደረጃ እየተካሄደ ነው ባላለቀ ና ይፋ ባልሆነ ነገር ላይ አስተያየት መስጠት ብዙም አስፈላጊ አይሆንም ቻይናውያን በኢትዮጵያውያን ስም ተራ የችርቻሮ ንግድ ሳይቀር እያካሄዱ እንደሆነ መረጃዎች ይጠቁማሉ። ኋላ እንደ ሳውዲ ውጡልን ደረጃ ሳንደርስ ምን ክትትል እየተደረገ ነው? ከትግራይ እስከ አዲስ አበባ በተዘረጋ የሕገ ወጥ የሰዎች ዝውውር መረብ ኤርትራውያን ስደተኞች ከሀገር እንዲወጡ እየተደረገ መሆኑ ይታወቃል። ለመሆኑ ምን ክትትል እየተደረገ ነው የሚሉ ከዶች ቬሌ የቀረቡ ጥያቄዎች ተዘለው ከሌሎች ጋዜጠኞች በሶማሌ በፍንዳታ፣ በሎንደን የእሳት አደጋ በኢትዮጵያውያን የደረሰ ጉዳት ቢገልጹልን ለሚለው ጥያቄ አቶ መለስ አለም ተከታይን ብሏል። የሞቃዲሾውን የሽብር ጥቃት በተመለከተ እንደምታውቁት አልሸባብ ኃላፊነቱን ወስዷል። ጥቃቱ ታስቦ የነበረው ሞቃዲሾ ውስጥ የሚገኝ ፖሽ የሚባል ሆቴል እንደሆነ መረጃዎች ያሳያል። ጉዳት የደረሰበት ፒዛ ቤት ነው። መጀመሪያ የጥቃቱ ኢላማ በነበረበት አካባቢ የተወሰኑ ኢትዮጵያውያን ይሰሩ እንደነበር ይታወቃል። በኢትዮጵያዊ ላይ ግን የደረሰ ምንም ጉዳት የለም። ሞቃዲሾን በተመለከተ ይህን ነው ማለት ሚቻ የለንደንም በተመለከተ እሳት ቃጠሎ የደረሰበት አካባቢ ኢትዮጵያውያን አሉ። እዛ አካባቢ ያለው ሁኔታ በተመለከተ ለንደን የሚገኘው የፌዴሪ የውጭ ጉዳይ ሚኒስቴር ክትትል እያደረገ ነው እስካሁን ባለን መረጃ ኢትዮጵያዊ ጉዳት እንደደረሰበት እየደረሰን የለም። እዚህ ብሪፊንግ ላይ እስከምገባ በቀጣይ ተጨማሪ መረጃ ካለን ለመገናኛ ብዙኃን ለህብረተሰቡም የምናሳውቅ ይሆናል። በዚህ አጋጣሚ በደረሰው የእሳት ቃጠሎ የተሰማንን ጥልቅ ሐዘን መግለጽ እንፈልጋለን። ኳታር በኤርትራና ጅቡቲ የነበሩ ወታደሮቿን እንዳስወጣች ተናግራለች። በመንግስት በኩል ወታደር ማስፈሯን ይታወቅ ነበር ወይ? ድርጊቱስ እንዴት ይታያል ተብሎ ከሌላ ጋዜጠኛ ለቀረበ ጥያቄ ቃል አቀባዩ አቶ መለስ አለም ሲመልሱ ኳታር አሁን አዲስ መረጃ ሆኖ በመገናኛ ብዙሃን እየተሰራጨ ያለው ኳታር በጅቡቲና ኤርትራ መካከል አሰማርተው የነበረው ጸጥታ በማስከበር ላይ ተሰማርቶ የነበረው ሀይሏን ለማስወጣት ወስናለች። የሚል ነው ይሄ በዲፕሎማሲያዊ መንገድ የተገለጸ ነገር የለም ግን በቀጣይ እየተከታተልን የሚኖረውን እንድምታና ትርጉም በተመለከተ ለመገናኛ ብዙሃን እንዲሁም ለህዝብ የምናሳውቅ ይሆናል። ጊዜ ርስትልኝ ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።